America d'ems radio tabiano ህወሓትና የትግራይ ህዝብ አንድ ናቸው የሚል የተዛባ አመለካከት የፈጠረው የኢህአዴግ አምባገነናዊ አገዛዝ ወደ ትግራይ ህዝብ ማላከት አለ። ዛሬ ላይ አብረን እያለን አንድ ሀገር ውስጥ እየኖር በአንድ ስርዓት ስብ እያለን ከአንድነታችን ይልቅ ልግነታችን የሚሰጥ የፖለቲካ ስርዓት ነው ያለው። የመጀመሪያው የአረና ትግራይ ህዝብ ግንኙነት ኃላፊው አቶ አንዶም ገብረስላሴ ሲሆኑ ሁለተኛው የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ አቶ ስዩም ተሾመ ናቸው። ኢትዮጵያ ውስጥ እየተከሰቱ ባሉ ግጭቶች ዙሪያ በተጠናቀረ ዘገባ ዕለቱ አብይ እርስ ይሰማል። የኢትዮጵያ መንግስት በተቃዋሚዎቹ ላይ በአዲስ መልኩ የተጠናከረ የኮምፒውተር ስለላ እያደረገ መሆኑን የመብት ድርጅቱ ሂዩማን ራይትስ ዋች አስታወቀ። ጠንቀኛ የኮምፒውተር መሰለያ ዘዴው ሳይበር ቢት በተባለ እስራኤላዊ ኩባንያ የተሠራ ነው። እንዲህ ነው የሚሠራው። የድረ ገጹ ሰላይ በአንድ ግለሰብ ኮምፒውተር ላይ ከወረደ፣ ለኢትዮጵያ መንግሥት ያለውን መረጃ በሙሉ አሳልፎ ይሰጣል። ጥቃቱ የተነጣጠረው በውጭ ሀገር የሚኖሩ የኦሮሞና ሶማሌ ተወላጅነት ያላቸው ኢትዮጵያውያን የፖለቲካ ተቃዋሚዎች፣ አደራጆች ምሁራንና የመገናኛ ብዙሀን ሰራተኞች ላይ መሆኑን የመብት ድርጅቱ ይገልጣል። በእኛ ኮምፒውተር ላይ መግባት አልቻሉም። ደኔ ኮምፒውተር ያስቀመጥነውን ውስጥ ነው መግባት የቻሉት። ስለዚህ በእኛ ላይ የደረሰ የፋይል መስረቅ አልተደረገም። በተደጋጋሚ የኮምፒውተር የስለላ ተውሳክ የተላከበት የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጀዋር መሐመድ ነው። ዝርዝሩን ይዘናል። ጤና ስጥልን፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ ከልዩ ልዩ ቅንብሮቻችን ጋር ከሐሙስ ህዳር 28 2010 ዓ.ም አስተናጋጆቻችሁ አሉላ ከበደና አዳነች ፍሰሐየንን ከአቀነባባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜናዎች እናሰማለን። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ተጠባባቂ ረዳት ሚኒስትር ዶናልድ የማማቶ ዛሬ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር በአዲስ አበባ ተነጋግረዋል። የውይይቱ ዝርዝር ጉዳዮች ገና አልተገለጹም። ያማማቶ ወደ ኢትዮጵያ የሄዱት አካባቢውን በሚያሳስቡ ሰፊ ጉዳዮች ላይ ለመነጋገር ነው ብሏል። በአዲስ አበባ የዩናይትድ ስቴትስ ኤምበሲ እስክንድር ፍሬው ተከታዩን ዘገባ ልኳል። ዶናልድ ያማሞቶ ዳግም አዲስ አበባ ናቸው። ኃላፊነት ቀይረው ስልጣን ጨምረው ለጉብኝት ወደ ኢትዮጵያ መጥተዋል። እንደ አውሮፓውያን አቆጣጠር ከ2006 እስከ 2009 በኢትዮጵያ የአገራቸው አምባሳደር ሆነው ሰርተዋል። ያማሞቶ ትናንት አዲስ አበባ የገቡት ደግሞ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ተጠባባቂ ረዳት የውጭ ጉዳይ ሚኒስትር ሆነው ነው። በዛሬ ውሏቸውም ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ተገናኝተው መነጋገራቸውን አዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። በውይይቱ የተነሱት ዝርዝር ጉዳዮች አልተጠቀሱም። ረዳት የውጭ ጉዳይ ሚኒስትሩ የመጡት ግን በልዩ ልዩ ጉዳዮች ላይ ለመነጋገር መሆኑን የኤምባሲው ቃል አቀባይ ኒኮላስ ባርኔት በስልክ ነግረውኛል። ይህ የተጠባባቂ ረዳት የውጭ ጉዳይ ሚኒስትሩ ሰፊ አካባቢያዊ ጉብኝት አካል ነው። እናም እዚህ ያሉት ኢትዮጵያንና አካባቢውን በሚያሳስቡ ሰፊ ጉዳዮች ላይ ከባለስልጣናት ጋር ለመነጋገር ነው ነው። ያሉት አምባሳደር ያማሞቶ በዛሬው የአዲስ አበባ ቆይታቸው ከአፍሪካ ሕብረት ኮሚሽን መሪዎች ጋር መነጋገራቸውንም ቃል አቀባዩ አረጋግጠዋል። ተጠባባቂ ረዳት የውጭ ጉዳይ ሚኒስትሩ ወደ አዲስ አበባ ከመምጣታቸው በፊት በሶማሊያና በኬንያም ጉብኝት አድርገዋል። በመቀጠልም ወደ ለንደንና ሩዋንዳ እንደሚጓዙ ተገልጿል። የኢትዮጵያ ጉብኝታቸውን አስመልክተውም በነገው ዕለት መግለጫ እንደሚሰጡ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ኢየሩሳሌም የእስራኤል ዋና ከተማ ናት የሚል እውቅና በሰጡ ማግስት በምዕራብ ዳርቻና በጋዛ ሰርጥ ለተቃውሞ በወጡ ፍልስጤማውያንና በእስራኤል ወታደሮች መካከል ግጭት ተነስተዋል። በምዕራብ ዳርቻ ፍልስጤማውያን በእስራኤል ወታደሮች ላይ ድንጋይ ወርውረዋል። የፍልስጤማውያን መንግስት ባለበት ራማላ ደግሞ የመኪና ጎማዎችን በሳት አጋይተዋል። ከተማይቱ ጥቅጥቅ ባለ ጥቁር ጭስ እንደተሞላች ተዘግቧል። በግጭቱም ብዙ ሰዎች ቀላል ጉዳት ደርሶባቸዋል። ቤተልሔም ውስጥ ወታደሮች በተቃዋሚዎቹ ላይ እንባ አስመጪ ጋዝ ተኩሰዋል። ከባድ የውሃ ግፊት ያለው ምርጫም ተጠቅመዋል። በጋዛ የወጡት ተቃዋሚዎች በበኩላቸው የፕሬዚዳንት ትራምፕንና የእስራኤሉን ጠቅላይ ሚኒስትር ቤንያሚን ናታንያሁን ምስሎች በሳት አጋይተዋል ወይም አቃጥለዋል። የዩናይት ስቴትስና የእስራኤል ባንዲራዎችንም አቃጥለዋል። እስራኤል በምዕራብ ዳርቻ በምስራቅ ኢየሩሳሌምና በጋዛ ድንበር የጸጥታ ኃይሎችን አጠናክራለች። ትራምፕ ኢየሩሳሌም የእስራኤል መዲና ናት የሚል እውቅና መስጠታቸው የአረብ ሀገሮችንና የሙስሊሙን ዓለም አስቆጥቷል የዩናይትድ ስቴትስ አጋር ሀገሮችንም አስደምመዋል። ፕሬዚደንት ትራምፕ ባለፈው ጥር ወር የሀገሪቱ ፕሬዚደንት ለመሆን አስራ አንድ ደቂቃ ሲቀራቸው ማይክል ፍሊን በዩናይትድ ስቴትስ ካፒቶል ማለት የምክር ቤት ሕንጻ ደረጃ ላይ ሆነው ከሩሲያ ጋር በመተባበር የሚደረግ የአሜሪካ እቅድ እንዲጀመር ለአንድ የቀድሞ የንግድ ተባባሪያቸው ቴክስት ማድረጋቸውን አንድ ሰው ማጋለጡ ታውቋል። አሜሪካ ከሩሲያ ጋር በመተባበር በመካከለኛው ምስራቅ የኒውክሌር ኃይል ስለመገንባት እቅዷ ነበር። ፍሊን ሊጀመር ይችላል የሚል ቴክስት የላኩት፣ ሚስጢሩን ያወጣው ሰው እንደሚለው ሩሲያ ባለፈው ዓመት በተካሄደው የአሜሪካ ምርጫ ውስጥ እጇን በመዶሏ ምክንያት የቀድሞ ፕሬዚደንት ባራክ ኦባማ የጣሉባት የማዕቀብ ህግ ይቀዳደዳል ሲሉ ማይክል ፍሊን ለቀድሞው የንግድ ተባባሪያቸው አረጋግጠዋል። ይህን ጉዳይ ትላንት ይፋ ያደረጉት በዩናይትድ ስቴትስ የህግ መምሪያ ምክር ቤት የቁጥጥር ኮሚቴ አንጋፋ ዲሞክራት የሆኑት ኤልጃ ካሚንግስ ናቸው። ትራምፕ ስልጣን ከመያዛቸው በፊት ዋሽንግተን ከነበሩት የሩሲያ አምባሳደር ጋር ስለነበራቸው ግንኙነት ፍሊን በፌዴራል መርማሪዎች በተጠየቁበት ወቅት ዋሽተው እንደነበር አምነው ከተቀበሉ አንድ ሳምንት ባልሞላ ጊዜ ውስጥ ነው ይህ ሚስጥር የወጣው። ደቡብ ኮሪያና ዩናይትድ ስቴትስ በጋራ የሚያካሄዱት ወታደራዊ ልምምድ በኮሪያ ባህረ ገብ መሬት ላይ ጦርነት የመከሰቱን አዝማሚያ እውን አድርጓል ስትል ሰሜን ኮሪያ አስታወቀች። አሁን የቀረው ጥያቄ ጦርነቱ የሚጀምረው መቼ እንደሆን ነው የሚለው ነው ሲሉም የሰሜን ኮሪያ የውጭ ጉዳይ ሚኒስትር ቃል አቀባይ ዛሬ ባወጡት መግለጫ ገልጠዋል። መግለጫው የወጣው ኬሲኤንኤ በሚል በእንግሊዝኛው ምህጻረ ቃል በሚጠራው የመንግስት የዜና አገልግሎት በኩል ነው። እኛ ጦርነት አንሻም፣ ይሁንና ከጦርነት አንሸሽም ይላል መግለጫው። ሰሜን ኮሪያ መንግስት ማስጠንቀቂያውን ያወጣው የዩናይት ስቴትስ ቢ አንድ ቢ የተባሉ ተዋጊ አውሮፕላኖች ደቡብ ኮሪያ ላይ በበረሩበት ወቅት ነው። የአሜሪካና የደቡብ ኮሪያ የጦር ኃይሎች በአየር የሚያካሄዱት ልምምድ ባልተለመደ መልኩ ብዙ ዘመናዊ የአሜሪካ ተዋጊ ጄቶችን አሳትፏል ተብሏል። በምዕራብ በመጨረሻም በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት በደረሰ የሰደድ እሳት አደጋ ብዙ ንብረት ወድሟል። በአራት አቅጣጫ የተነሳው ቃጠሎ ከ ሀምሳ ሺህ በላይ ነዋሪዎችን አፈናቅሏል። ከ ዘጠና ሺህ በላይ ሄክታር መሬትም ማውደሙ ተገልጿል። ዳንኤል አርጋው አንዲት በአካባቢው የሚገኙ የኢትዮጵያዊትን አነጋግሮ ተከታዩን አጭር ዘገባ ልኳል። ወይዘሮ ትዝታ ሞገስ ይባላሉ። ትውልደ ኢትዮጵያዊ ሲሆኑ ከእሳት አደጋው ባለበት አካባቢ በቅርብ ርቀት ላይ ነው የሚኖሩት። በስልክ አግኝቻቸው ነበረ። ጤና ይስጥልኝ ወይዘሮ ትዝታ ሞገስ። እንደሚታወቀው በዚህ በምዕራብ ካሊፎርኒያ በአራት አቅጣጫ በተነሳው እሳት አደጋ በርካታ ንብረቶች ወድመዋል። እርስዎ የሚኖሩበት የእሳት አደጋ አካባቢ ባለበት በቅርብ ርቀት ላይ ነው የሚገኙት። ይህ አካባቢ ነው የሚኖሩት? እኔ የምኖረው ሞር ፓርክ ካሊፎርኒያ ይባላል። ቬንቹራ ካውንቲ ነው ያለሁት። ሰው በሚኖርበት አካባቢ በሰው ወይም በንብረት ላይ የደረሰ አደጋ አለ? አዎ፣ ከእኔ አንድ እኩል ሰዓት ወይም አስራ አምስት ደቂቃ ራቅ ብሎ በሩቅ ይታያል። አዎ፣ ብዙ ቤቶች ተቃጥለዋል፣ እንስሳትም እንደዚሁ ተጎድተዋል። አዎ፣ ብዙ ጉዳት እያደረሰ ነው ያለው። በተለይ አሁን በአካባቢ ላይ ስለሚገኝ ምንድን ነው የሚያዩት? እስኪ ከፊልም ማብረረሽ አሁን የሚታየኝ ያው ንፋሱ አለኛ ንፋስ አለ እሳቱም እሳቱን እያቀጣጠለው ነው። ሰዎች ከቤታቸው ውጡ እየተባለ ነው። እኛም እንደዚሁ ተዘጋጁ ተብለን ይኸው ልብሳችንን፣ እቃችንን ኢምፖርታንት አንዳንድ ነገሮች አዘጋጅተን መኪና አስቀምጠን ውጡ እስኪባል ድረስ እየጠበቅን ነው። ተዘጋጁ ተብለን ተነግረን እየጠበቅን ነው። እንደው ለአሁኑ ለሶስት የአሁኑ የሶስተኛ ጊዜ ይመስለኛል በዛ አካባቢ ሲከሰት። እንደው መፍትሄው ምንድን ነው እስኪ መፍትሄው ምን የእግዚአብሔር ነገር ነው እንግዲህ ንፋስ ነው የሚያመጣው ከኋላችን ከኛ ከምኖርበት በኋላ እንደ ፋርም ነገር ስላለ ያው ዝናብ አይጥልም ካሊፎርኒያ ውስጥ እንደምታውቁት ዝናብ ቢጥልልም ይሄ የደረቀው እንትን ሁሉ ሊጠፋ ይችላል እና እሳት ሲነሳ ዝናብ ስለማይጥል በቃ ይሄ የደረቀው እንትን ይቀጣጠላል ለዚህ ነው ንፋስና በቃ መድረቅ ዝናብ ማጣት ጉዳይ ነው ካሊፎርኒያ ውስጥ ይሄን ችግር እያመጣ ያለው ወይዘሮ ትዝታ ሞገስ ስለሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁ። እግዚአብሔር ይመስገን። እንግዲህ እግዚአብሔር ይጠብቃችሁ። አሜን አሜን። አድማጮች ዜናችን እዚህ ላይ ይጠቃለላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉ ከበደና አዳነች ፍሳሐየንን። ለምሽቱ በርከት ያሉ ዘገባዎችና ቅንብሮች ይሆናሉ የምናቀርባቸው። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። አሁን በቀጥታ የዕለቱን ወደ ዕለቱ አብይ ርዕስ እንሄዳለን። በኢትዮጵያ ከቅርብ ጊዜ ወዲህ እየታዩ ያሉት የተቃውሞ እንቅስቃሴዎች በቀጥታ በዘውግ ተኮር ወይም በብሔረሰብ ማንነት ላይ የተነጣጠሩ ናቸው የሚሉ አስተያየቶች በፍጥነት እየተሰራጩ ይሰማሉ ይላል በመንደርደሪያው የዕለቷ ቢርዕስ። ከጥቃቱ በኋላ መረጃዎች ሲጣሩ ደግሞ የጠፋው የሰው ሕይወት የተጎዳውና የወደመው ንብረት በአካባቢዎች ላይ የሚኖሩ የተለያዩ ማህበረሰብ አባላትን ለጉዳት የዳረገ ሆኖ ይገኛል። ባለፈው እሁድ ዕለት በወልዲያ ከተማ በመቀሌ ከነማና ወልዲያ ከነማ ተጫዋቾች ቡድን ደጋፊዎች መካከል የተፈጠረውን መነሻ በማድረግ ጽዮን ግርማ በትናንትና ሁለት ሁለት እንግዶችን አዋይታ ነበር። እንግዶቹ በዚህ ጉዳይ ላይ በማህበራዊ መገናኛ ብዙሀን በተደጋጋሚ በመጻፍ የሚታወቁት የአምቦ ዩኒቨርሲቲ መምህሩ ስዩም ተሾመና የአረና ትግራይ ህዝብ ግንኙነት ኃላፊው አቶ አንዶም ግብረስላሴ ናቸው። የውይይቱ ክፍል ሁለት ቀጥሎ ይቀርባል። የአምቦ ዩኒቨርሲቲ የወሊሶ ግቢ መምህሩና የድረ ገጽ ላይ ጸሐፊው አቶ ስዩም ተሾመ በተለያየ ቦታ እየተፈጠሩ ያሉትን ግጭቶች በተመለከተ ዛሬ ላይ አብረን እያለን፣ አንድ ሀገር ውስጥ እየኖርን በአንድ ስርዓት ውስጥም እያለን ከአንድነታችን ይልቅ ልዩነታችንን የሚሰብክ የፖለቲካ ስርዓት ነው ያለን። ይህ ስርዓት ዋነኛ የግጭት መንስኤ ነው የሚለው ሀሳቡን ከሰነዘረ በኋላ ነው የትላንትናው ውይይት ለዛሬ በይደር የተላለፈው። አቶ ስዩም ከዚህ ሀሳቡ የዛሬውን ውይይት ይቀጥላል። ነገ ላይ የጋራ የሆነ ጣፋንታ የጋራ ዕድል የጋራ ተስፋ ያለን ህዝቦች ሆነን ሳለን ፍርሀትና ስጋት ነው የሚሰብቀው። ይሄ አለመተማመንና ጥርጣሬ ፈጥሯል። ማህበረሰቡ መካከል የፍርሀትና ስጋት ስሜት ፈጥሯል። አክራሪ አመለካከት የተበዳይነት፣ የወገንተኝነት አመለካከት ሰርጾ እንዲገባ ያደርጋል። ይሄ አክራሪ አመለካከት ልክ እንደ ደረቅ ሳር አጋጣሚ ነው የሚጠብቀው። ትንሽ ጭረት ነው የሚጠብቀው። የተወሰነ ጭረት ስትከሰት ነገሩ ሁሉ ተቀይሮ ወደ አመት እውቀት እና ብጥብጥ ሁሉ ሊያደርስ መጨረሻዊ ነው ብለን ስንል እስከ የዘር ጥቃት ዘር ማጥፋት ና ሊያደርሰን የሚችል ነው እና ስረ መሰረት ይሄም ያለው ብለን ስንል እኔ ከሌለው የትግራይ ህዝብ የለም የሚለውን የፖለቲካ አጀንዳ የሚያራምደው ሕወሓት ነው። በእርግጥ አምዶም ና ሱአልደረቦች እጅግ በጣም ማደንቃቸው የማከብራቸው ሰዎች ናቸው። ይህንን የፖለቲካ አመለካከት ከመታገል አንጻር ትልቅ ስራ እየሰሩ ነው ያለ ሆኖም ግን አቋራጭ መመልከት የለባቸውም ከዛ ይልቅ የችግሩ ስረ መሰረት እዚህ ውስጥ ነው ያለው አረና ትግራይም ቢሆን በጥድፊያ ነገሮችን አይቶ የብሄር ግጭት ተፈጠረ ና የትግራይ ህዝብ ተገደለ ብሎ ከማለት ይልቅ ምክንያቱ ምንድን ነው ለምንድን ነው ይህ ነገር የተፈጠረው ብሎ ማየት የሆነውን ብቻ ሳይሆን ያልሆኑንም ማየት ለምሳሌ በአማራ ክልሎች በብዙ ሺህ የሚቆጠር የትግራይ ህዝብ ተወላጆና ነዋሪዎች አሉ ኦሮሚያ ክልሎች በሚሊዮን የሚቆጠር አማራ ህዝብ አለና ይህ ሁሉ ህዝብ በሰላም እየኖረ በሰላም ወጥቶ እየገባ እያለ እንደ እንደ ትልቅ ነገር ተደርጎ የሚወሰደው በነበደሌ ወይም አርሲነገሌ ወይም ደግሞ ሳምሆን የተከሰተው አንድ ግጭት ነው። ግን ሚሊዮኖች እኮ በሰላም አብረው እየኖሩ ነው። በተመሳሳይ እዚህም ኦሮሚያ ውስጥ ብዙ የትጋር ቤት ተወላጆች አሉ፣ በሰላም እየኖሩ ነው። አማራ ክልል ውስጥ እንደዛው እየኖሩ ነው። ግን ግጭቶችን የማስፋት ይምና ጥላቻን የመስፈት ላይ የተመሰረተ የህወሀት የፖለቲካ አይዲዮሎጂ ነው። ነገሮችን አጋኖ ነው፣ ሁሉንም ነገር ከብሄር ጋር እያይዞ ጥቅሙንም፣ ጉዳቱንም፣ ግጭቱንም፣ ሰላሙንም በብሔር ልጅነትና በብሔር ጋር አያይዞ የሚመለከተው እይታ ነው። መሰረታዊ ችግር የግጭቱ መነሻ ያ ነው። እና ሁሉም ሰው እንደ ሰው እንደ ሀገር የጋራ ጉዳይ አለን የጋራ ሀገር አለን እና በዛ ላይ ተግባር ተመኖር አለብን ወደ አመለካከት መቀየር አለበት ነው የሚመስለኝ። ሁለታችሁም አቶ አንዶምም፣ አቶ ስዩምም የጠቀሳችሁት ግጭቶች አሉ። ግጭቶች ተፈጽመዋል። የእለት ግጭቶች የሚነሱትም ወይም የሚቀሰቀሱበት ምክንያት እንደየ አካባቢው ይለያያል። በአጠቃላይ ግን በሀገሪቱ እየተከሰቱ ላሉት ግጭቶችና ችግሮች ዋነኛ መንስኤ ገዢው ፓርቲ የሚከተለው የፖለቲካ ሪዮት አለምና ለ26 አመታት የተራመደው የፖለቲካ አቋም ነው የሚል ሀሳብ ነው በአጠቃላይ የሰነዘራችሁት። ምክንያቱ የተለያየ ይሁን እንጂ ግን ግጭቱ እየተፈጠረ ነው። ሰዎች እየሞቱ ነው፣ እየተፈናቀሉ ነው። ለረጅም ጊዜ ለፍተው ያፈሩትን ንብረት እያጡ ነው። የሚወጡት ዘገባዎች ይህንን ነው የሚያሳዩት። አስቀድሜ በጥያቄ ለማንሳት እንደሞከርኩትም ግጭቶች በተከሰተባቸው ቦታዎች ሁሉ በሂደት የሚገኙት መረጃዎች የሚያሳዩት የጉዳቱ ሰለባዎች የሚሆኑት ከሁሉም ብሔር የተወጣጡ ማህበረሰቦች ናቸው። ነገር ግን ከግጭቱ መንስኤና ከደረሰው ጉዳት ጎልቶ የሚሰማው ድምፅ የከሌ ብሔር በዚህ ቦታ ላይ ተጠቃ የሚለው ነውና፣ ለምን ይሄ ድምፅ ጎልቶ ይሰማል የሚለውን ጥያቄ ላንሳ። አቶ አንዶም በቀጥታ ይህን ጥያቄ ለርሶ ልሰንዝር። ይህን ጥያቄ በቀጥታ አሁን ለእርሶ የሰነዘርኩበት ምክንያት ደግሞ በቅርቡ እሁድ ዕለት በተከሰተው በወልዲያው ግጭት ቀድሞ የመጣው ይሄ ተጠቅቷል የሚልና ና እንደ እርሶን በፌስቡክ ገጾት ላይ እንደ ባይሆን አስክሬን ስጡን የሚል መልእክት ጽፈው ነበርና ከሁለት ቀን በኋላ ደግሞ ሲጣራ አስክሬን ስጡት ያሉት ሟች እዛ ወልዲያ አካባቢ የቀብር ስነ ሥርዓቱ የተፈጸመ መሆኑ ተረጋግጧል። እና እንደው እንደ አንድ ኃላፊነት የሚሰማው ሰው ፌስቡክ ላይ የሚወጡትም ጽሁፎች እንደዚህ አይነት ሀሳብ ያላቸው ናቸው። እና ለምንድን ነው ይሄ ቀድሞ የሚሰማው? እስቲ አቶ አንዶም በዚህ ላይ ማብራሪያ ይስጡን። ግጭቶች ሲያጋጥሙ የብሄር ግጭት ነው ተብሎ የሚገለጽበት ምክንያት፣ ሁሉም ግጭቶች አይደለም እንደዚያ የሚባለው እንቅስቃሴው አንድ ብሔር ላይ ት ያደረገ ሲሆን ነው የሚባለው እንጂ ግጭቶች አሉ፣ አካባቢዎች ግጭቶች ይከሰታሉ። ግን ይሄ የብሔር ግጭት የሚባለውን አንድ ብሔር ላይ ሴት አድርጎ ከነ መፈክሮችም ከነ እንቅስቃሴዎችም ከነ ጉዳትም በተባለው ብሔር ጥቃት ሲደርስ ነው የብሔር ጥቃት የሚባለው። ዝም ብሎ የብሔር አጀንዳ ለማንሳት አይደለም። በተደጋጋሚ እንቅስቃሴው ከነ መፈክሩ ከነ ጥቃቱ አንድ ብሄር ላይ ትኩረት ያደረገ ስለሆነ ነው። የወዲያው ጉዳት ስናይ እንዲያውም አሁን ሬሳም እየገባ ነው ተብሏል። አሁን መንግስት አልገለጸውም እንጂ ሁለት ሬሳ መቀሌ ገብቷል የሚል በህብረተሰቡ ይወራል። አቶ አንዶ አቶ አንዶ ባለፈውም ከዚህ በፊትም ቃለ መልስ አድርገን ነበር ከእርሶ ጋር ይወራል የሚሉ መረጃዎችን ማሰራጨት ቀጥሎ ለሚመጣው ጥፋት ምክንያት አይሆንም ወይ? ያልተረጋገጠ ነገር ይዞ ለምስ አሁንም ደግሞ ይህንን ጥያቄ ማነሳው ለምሳሌ የተፈጠሩትን ግጭቶች አሁን ትኩረት አደረግንና ወልዲያ ላይ የተከሰተው እንደ ምሳሌ ያነሳን እንጂ በጣም በርካታ ናቸው ከዚህ በፊት የተከሰቱት ነገሮች በኋላ ላይ ተጣርተው ሲመጡ የሚሞተውም ሰው ንብረት የሚወድመውም የሚቃጠለውም የሚሰደደውም ሰው ከተለያየ ማህበረሰብ የወጣ ነው የሚሆነው እና ይወራል የሚል መረጃ ማሰራጨቱ ቀጥሎ ለሚመጣው ጥፋት እሳት ማቀበል አይሆንም ወይ አሁንም እንደገና እየደገሙት ነው ይወራል ብለው አሁን የባለፈውን የሞቱን ልንገረሽ እንደዚህ ስም ስማቸው ነገረን ብለሽ ነበር ባለፈው ቃለ መጠይቅ ስናደርግ። አሁን የኦሮሚያ ኮሚኒኬሽንም በትግራይም ተጋሩ አይደሉም የሞቱ ተብሎ ነበር። ቆይቶ ግን ነገሪያው ከተረጋጋ ግን አድራሻቸውም ስማቸውም ይታወቃል። አሁን መደበቃል ይደበቃል እንጂ ዝም ብሎ ከመሪት ተነስታ አይደለም ደረጃው የሚደርሰው ወይም የሚወራው እና ይሄ ነገር ሌላ ቀን በተወራ ነው ውሸት አይደለም ለማለት ነው። ባለፈውም እንደዚህ አይነት ስማክ ንገረን ብለሽን ነበረ። አንድ ሌላም ጥያቄ ሰንዝሬ ነበር። እሱን ወደ ኋላ ላይ እንመለሳለን። ምንድን ነው ጠባጫሪ የሆኑ ምክንያቶች ጎልቶ የሚሰማው ድምጽ ጉዳቱና የከሌ ብሔር ተጠቃ የሚለው ነው እንጂ ጠባጫሪ ምክንያቶች ደግሞ አሉ። እነዚህ ነገሮች የሚቀሰቅሱ የሚያነሳሱ ምክንያቶች አሉ። እነሱ ሲወገዙ አይሰሙም። ለምሳሌ አሁን አቶ አንዶምም እነዚህ እነዚህ ምክንያቶች አሉ። ለምሳሌ አላስፈላጊ ዘለፋና ስድድብ በመሀል ይመጣል። ወይም ከየት እንደተነሳ አናውቀውም ይላሉ። ከግጭቱ በኋላ የምናነጋግራቸው ሰዎች የሆነ ቦታ ላይ ተነሳ ይላሉ። ከዛ እንዴት ተነሳ፣ በምን ተነሳ፣ ማን ያመጣው የሚለው ነገር ተዳፍኖ ይቀራልና እንደዚህ አይነት ነገሮች በይፋ የሚወገዙበት መንገድ የለም ወይ? ወይም እንግዲህ ማህበራዊ ሚዲያ ላይ ትጽፋላችሁ፣ አቶ አንዶምም አቶ ስዩምም፣ እና እነዚህን ጠባጫሪ ምክንያቶችስ በይፋ ለምን አታወግዟቸውም? ምንድን ናቸው ምክንያቶች? እስኪ እስቲ አቶ ስዩም፣ አንደኛ የችግሩ ስረ መሰረት የቱ ነው ብለን ስንል መለየት ያለብን ነገር አለ። አሁን ይሄን ያህል ሰው ሞተ፣ የዚህ ብሔር ተወላጆች ተጎዱ፣ ተፈናቀሉ የሚለው ነገር አለ። ለዚህ መፈናቀልና ለዚህ ጉዳት መድረስ ምክንያት የሆነው ምንድን ነው? መወገዝስ ያለበት የቱ ነው ብለን ስንል የብሔርተኝነት አመለካከት አለ። ሁለተኛ ነገር ደግሞ በዛ ተቃራኒ የሆነው የእኩልነት አመለካከት አለ። በእኩልነት መርህ ላይ የተመሰረተ አመለካከትና እነዚህ ሁለቱን ነገሮች በንጽጽር ብንመለከታቸው የችግሩን መንስኤ በግልጽ ለማሳየት ይረዳናል። ብሔርተኝነት ላይ የተመሰረተ የፖለቲካ አመለካከት አሁን የኢህአዴግን መንግስት በዋናነት የህወሀት ኢህአዴግ የሚያራምደው የቆራረጠ አመለካከት በምን እሳቤ ላይ የተመሰረተ ነው? አንደኛ ወገንተኝነት ላይ የተመሰረተ ነው። የብሄርተኝነት እሳቤ በባህሪው ወገንተኝነት የሚንጸባረቅበት ነው። ሁለተኛ የተበዳይነት ስሜት በውስጡ በግልጽ የሚታይ ነው። ተበድያለሁ፣ ተጨቁኛለሁ፣ ከሌሎች በተለየ በደልና ጉዳት ደርሶ ብኛል የሚል እሳቤ ላይ የተመሰረተ አመለካከት ነው። ሶስተኛ ነገር ይሄ ብሄርተኝነት ስሜት ለራስ ብሄር ከማሰብ ከወገንትነቱም እና ተበድያለሁ ብሎ ከማሰቡ በተጨማሪ በውስጡ ሌላ ምን ይዟል የ ጥላቻና የጥላትነት ስሜት አለው። የብሔርተኝነት ወይም ብሔርተኛ የሚለው ቃል ትርጉም በራሱ የራሱን ብሔር ከሌሎች አብልጦ የሚወድ እና ለሌሎች ብሔሮች ጥላቻ የሚያሳይ ይህ ይሄ የመዝገበ ቃላት ስጪው ነው የቃሉ ራሱ የብሔርተኝነት እና በእነዚህ እንግዲህ በሦስት አሉታዊ የሆነ ተጽዕኖ በሚፈጥሩ እሳቤዎች ላይ የተመሰረተ የፖለቲካ ስርዓት ነው። አሁን በሀገሪቱ ለሚታየው ችግር መሰረቱ በተቃራኒው ምን መሆን አለበት ብለን ነው የምንለው እኛ እኔ በግሌ ፖለቲካ ስርዓቱ በእኩልነት መርህ ላይ የተመሰረተ መሆን አለበት። በእኩልነት መርህ ላይ የተመሰረተ ከሆነ እሳቤው ምንድን ነው የሚለው ሁሉም ሰው እንደ ሰው እንደ አንድ ሀገር ዜጋ እኩልነት፣ እኩል ነጻነት፣ እኩል ተጠቃሚነት ይገባዋል ብሎ ነው መነሻ የሚያደርገው። በዚህ መሰረት ሁሉም ሰው እኩልነት መርህ አንጻር ስትመለከችው በሌሎች ላይ የደረሰ በደል ወይም ጥቅም በራስሽ ልክ ነው የምትመለከችው። ስለዚህ በሌሎች ላይ በጎ ነገር ሲደርስ ለሁላችንም በጎ ነው ብለሽ ታስቢያለሽ። በደብ ላይ መጥፎ ነገር ሲደር፣ ለሁላችንም መጥፎ ነው፣ ለሁላችንም አይበጅም ብለን እናወግዘዋለን ያንን ነገር። እኔ በየትኛውም ብሄር፣ የትኛውም ሀገር በኢትዮጵያ ውስጥ ብቻ አይደለም በየትኛውም የዓለም ክፍል ሰው በሰውነቱ በሆነው በብሄሩ ሆኖ በተገኘው ነገር ጥቃት ሲፈጸምበት አወግዛለሁኝ፣ መፈጸም የለበትም ብላ። ውይይቱ አላበቃም። የመጨረሻውንና የውይይቱን ሙሉ ክፍል በእሁድ ምሽትና በድረ ገጻችን ላይ እናቀርበዋለን። በኢትዮጵያ በተለይ ከቅርብ ጊዜ ወዲህ የሚከሰቱ የተቃውሞ እንቅስቃሴዎች የቅርታ አድማጮች፣ መለስ ብለን በግብጽ እንጀምራለን። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የግብፅ ጉብኝት በታቀደው መሰረት እንደሚካሄድ የውጭ ጉዳይ ሚኒስቴር አስታውቋል። አንዳንድ የግብፅ ፓርላማ አባላት ጠቅላይ ሚኒስትር ኃይለ ማርያም በምክር ቤቱ ንግግር እንዲያደርጉ ዘመቻ እያካሄዱ ስለመሆናቸው ተጠይቀው ነው የሚኒስቴሩ ቃል አቀባይ አቶ መለስ አለም ይህንን ያስታወቁት። ቃል አቀባዩ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ልኳል። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በያዝነው ወር ግብፅን የሚጎበኙት ከሁለቱ ሀገራት ግንኙነት አንጻር ልዩነቶች እየተንጸባረቁ ባሉበት ወቅት ነው። ሱዳንን ጨምሮ በካይሮ የተካሄደው የሶስቱ ሀገራት የውሃ ሚኒስትሮች ስብሰባ ያለ ስምምነት ነው የተጠናቀቀው። ግብጽ በስብሰባው ያንጸባረቀችው አቋም፣ ያንን ተከትሎ መሪዎቿ የሰጡት አስተያየት ደግሞ ኢትዮጵያን አላስደሰተም። ጠቅላይ ሚኒስትሩ በግብጽ ፓርላማ ንግግር እንዳያደርጉ አንዳንድ አባላት ቅስቀሳ እያደረጉ መሆናቸውም ተዘግቧል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ በሰጡት መግለጫ የእነዚህ አንዳንድ የፓርላማ አባላት እንቅስቃሴ ጉብኝቱን እንደማያስቆም ተናግረዋል። ግብጽ ፓርላማ አባላት ሲሆኑ አንዳንድ ሰዎች ወደ 19 አካባቢ ይሆናሉ ክቡር ጠቅላይ ሚኒስትሩ በፓርላማ ንግግር እንዳያደርጉ ፊርማ እያሰባሰቡ ነው፣ እየጠየቁ ነው የሚል መረጃ አለ። መረጃው እኛም እናውቀዋለን። ይሁን እንጂ ግብፅ ወደ 596 አካባቢ የፓርላማ አባላት ነው ያሏቸው። 596 አካባቢ የግል የፓርላማ አባላት አሉ። የፓርቲ እጩዎች አሉ። ከነዚህ 19 ውስጥ ወደ 18 የሚሆኑት የግል ፓርላማ እጩዎች ናቸው። አንደኛው ብቻ ነው የፓርቲ ተወካይ። እሱም በአማካይ ከሁለት እስከ ሶስት የሚሆኑ የፓርላማ አባላት ያሉት ፓርቲ ነው። ስለዚህ እንደዚህ አይነት ቁጥር ያላቸው የፓርላማ አባላት ጥያቄ ቢያቀርቡ አግራሞትን መጫር የለበትም። ሁሉም አንድ አይነት አስተሳሰብ ማሰብ ስለማይገባው ስለማይጠበቅም እንደ ትንግርት አልወሰድነውም። እንደዚህ አይነቱን እንቅስቃሴ እያደረጉ ያሉት የፓርላማ አባላት አቋም አዲስ እንዳልሆነም ነው ቃል አቀባዩ ያስረዱት። እነዚህ የፓርላማ አባላት እኛ ባለን መረጃ ጉዳዮችን በማዛባትና አቅጣጫ በማስለወጥ የሚታወቁ ናቸው። በስም ይታወቃሉ። ግራዝመ ማሳሰብ ያላቸው በጣም ተወዳጅነትን ለማ ፖፑሊስት የሚባሉ ፖለቲከኞች ናቸው። ይሄን የማድረግ መብት የነሱ ነው። ጉብኝቱ ይቀጥላል። ኢትዮጵያ ከግብጽ ጋር ያላት ወንድማዊ ግንኙነት በዲፕሎማሲው መስክ ተጠናከው እንዲቀጥል የምታደርገው ጥረት ይቀጥላል። ስለዚህ ይሄ የደብዳቤው ማሰባሰብ ጉዳይ በጉብኝቱ ላይ የሚያመጣው አንዳችም ለውጥ የለም። የሳውዲ መንግስት የሰጠው የእፎይታ ጊዜ ከተጠናቀቀና አስገድዶ የመመለስ ተግባር ውስጥ ከተገባ በኋላም ቢሆን የኢትዮጵያ መንግስት በዚያ የሚገኙ ዜጎቹን ወደ አገራቸው ለመመለስ ከፍተኛ ጥረት እያደረገ መሆኑም ቃል አቀባዩ በዛሬው መግለጫ ከጠቀሷቸው ነጥቦች አንዱ ነው። የኢትዮጵያ መንግስት እንደ ወትሮው ሁሉ ዜጎቹን የመመለስ ስራ እያደረገ ነው። እስከ ህዳር 26 ድረስ ወደ 10 ሺህ የሚሆኑ ኢትዮጵያውያን ሳውዲ ውስጥ የብዙ ሰነድ ወስደዋል። ከዛ ውስጥ አብዛኞቹ ወደ ሀገራቸው በየግላቸው ተመልሰዋል። የኢትዮጵያ ኤምባሲዎች ከሳውዲ የኢሚግሬሽን እና የቆንስላ አገልግሎት ተቋማት ጋር ዜጎቻችን እንግልት ሳይደርስባቸው ያለ ምንም ቅጣት እንዲመለሱ ለማድረግ ተችሏል። ይሄ ተጠናክሮ ይቀጥላል። ቃል አቀባዩ በዛሬው መግለጫ ከጋዜጠኞች ለተነሱ ሌሎች ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። Lami di Kadems Radio, Skender Freo, Kak Adi, Sababat ወደ ተከታዩ የመጽሔት ርዕስ የምሻገር አድማጮች፣ የኢትዮጵያ መንግስት በተቃዋሚዎቹ ላይ በአዲስ መልኩ የተናከረ የኮምፒውተር ስለላ እያደረገ መሆኑን ዓለም አቀፉ የመብት ድርጅት ሂማን ራይትስ ዋች አስታወቀ። በተለያዩ የአፍሪካ አገሮች፣ ዩናይትድ ስቴትስ እና አውሮፓ እንዲሁም በአውስትራሊያ ጭምር የሚኖሩ ተቃዋሚዎች፣ የተቃውሞ መገናኛ ብዙሀንና የለውጥ አቀንቃኞች ላይ ማነጣጠሩን ሂማን ራይትስ ዋች ትናንት ይፋ ባደረገው የምርመራ ዘገባው ዘርዝሯል። ሄኖክ ዘማግዜር ዝርዝሩን ይዟል። የኢትዮጵያ መንግሥት የሚቃወሙትን ግለሰቦችና ድርጅቶች ከሀገር ውጭም ቢሆን የኮምፒተር ስለላ ዘዴዎችን በመጠቀም እንደሚያጠቃ ይገልጻል የሁማን ራይትስ ዋች ዘገባ። ፌሊክስ ሆርን የመብት ድርጅቱ መረጃ አጠናቃሪ ናቸው። የሁማን ራይትስ ዋች ዘገባ ምንጭ በቶሮንቶ ካናዳ መሰረቱን ያደረገ ሲቲዝን ላብ የተባለ የጥናት ቡድን ያወጣው ቴክኒካዊ ሪፖርት መሆኑን ያስረዳሉ። ጠንቀኛ የኮምፒውተር መሰለያ ዘዴው ሳይበር ቢት በተባለ እስራኤላዊ ኩባንያ የተሠራ ነው። እንዲህ ነው የሚሠራው፤ የድረ ገጹ ሰላይ በአንድ ግለሰብ ኮምፒውተር ላይ ከወረደ ለኢትዮጵያ መንግሥት ያለውን መረጃ በሙሉ አሳልፎ ይሰጣል። የተላኩ ኢሜሎችን፣ የተከፈቱ ድረ ገጾችን፣ በስካይፕ የተደረጉ ቃለ ምልልሶችን ይቀዳል። ከርቀት ካሜራውን ተጠቅመው ማየት፣ ማይክሮፎኑን ከፍተው ንግግር ማዳመጥና ክንውኖችን መመልከት ያስችላቸዋል። ስለዚህ በዚህ ኮምፒውተር ዙሪያ የሚደረጉ ነገሮችና ያሉ መረጃዎችን የኢትዮጵያ መንግሥት ሊመለከታቸው ይችላል። የኮምፒውተር የስለላ ተውሳኳን በሚታወቁ ሰዎች ኢሜይል አስመስለው እንደሚልኩና በኮምፒውተሩ ከተጫነች በኋላ መረጃና ቁጥጥሩን አሳልፋ ትሰጣለች። ሁማን ራይትስ ዎች የሲቲዘን ላብን ጥናት ተመርኩዞ ባወጣው ዘገባ እንደዚህ አይነት ጥቃት የደረሰባቸው ኢትዮጵያውያንና የሌሎች አገር ዜጎች መንግሥቱን የሚቃወሙ ናቸው። በዩናይትድ ስቴትስ፣ ካናዳ፣ የተለያዩ የአፍሪካ ሀገሮች፣ መካከለኛው ምስራቅ፣ አውሮፓና አውስትራሊያ የሚኖሩ የመንግስቱ ነቃፊና ተቃዋሚዎች ተጠቅተዋል ያሉት የሂውማን ራይትስ ዋቹ ፌሊክስ ሆርን፣ መቃወም መብት ሆኖ ሳለ እንደዚህ አይነት የደህንነት ስለላ ሊካሄድባቸው ባልተገባ ነበር ሲሉ አስተያየት ሰጥተዋል። ጥቃቱ ያነጣጠረው በውጭ ሀገር የሚኖሩ የኦሮሞና የሶማሌ ተወላጅ የፖለቲካ ተቃዋሚዎች፣ አደራጆች፣ ምሁራንና የመገናኛ ብዙሀን ሰራተኞች ላይ ነው። በተለይ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድ ላይ በተደጋጋሚ የኮምፒውተር ስለላ ተውሳክ ተልኮበት ነበር። መሰረት የጃዋርን ኮምፒውተር ለመቆጣጠር በርካታ ጥረት ተደርጎ ነበር። የሚያውቃቸው ሰዎችን ኢሜይል ተመስለው የሚመጡ መልእክቶች ደርሰውታል። ጃዋር መሐመድ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ሁኔታውን ያስረዳል። ይሄ ነው እንግዲህ ባለፈው ዓመት ከሬቻው ፍጅት ማግስት በእኔና በኦኤምኤን የኢንተርኔት ኔትወርክ ላይ መጠነ ሰፊ የጥቃት ሙከራ ነው ያደረጉት። አንዱ የኢንተርኔት የማፈንና ዲናይል ኦፍ ሰርቪስ የምናደርገው ሙከራ ነበረ። ከዛ አልፎ ደግሞ ሰብሮ የመግባት ሃኪንግ የምንለውን ሙከራ ነበር ያደረጉት። ይህን ሙከራ በኢሜሌ እንደላኩ በቀጥታ ስለተጠራጠርኩ ለእኛ አይቲ ልጆች አሳየኋቸው። የእኛ አይቲ ልጆች ነገርየው ስፓይዌር መሆኑን ስላወቁ በዚህ ጉዳይ ላይ ከሰብአዊ መብቶች ድርጅቶች ጋር የሚሰራው ለሲቲዝን ላብ ፎርዋርድ አድረግ ነው ላክኩላቸው። ከእነሱ ጋር በመተባበር ወደ ቢሮዎችንም በመምጣት መጠነ ሰፊ የሆነ ጥናትና ምርምር ከተካሄደ በኋላ የዚህ ስፓይዌር መነሻው ከአዲስ አበባ ከመንግስት እንደሆነ ያ ብቻ ሳይሆን ሲዘላ ባደረገው ምርመራ ይህ የስለላ ሶፍትዌር እስራኤል ሀገር በሚገኝ ኩባንያ የተሰራ እንደሆነ ማወቅ ቻል። ያን ብቻ ሳይሆን ይህንን ሶፍትዌር የሚልኩ ሰዎች በዛ ጊዜ እኛ እየተከታተልናቸው መሆናቸውን ስለማያውቁ እነማንን እየተከታተሉ እንደሆነ የእነሱ ሜይን ኮምፒውተር ውስጥ በመግባት እነሱ እየተቆጣጠሯቸው ያሉትን ብዙ ኮምፒውተሮች በሰሜን አሜሪካ፣ በአውሮፓ፣ በአፍሪካ፣ በሚድል ኢስት ያሉ ኮምፒውተሮችን ማወቅ ቻል። እነዛ ኮምፒውተሮችን ባለቤቶችንም ኮንታክት በማድረግ እየተሰደሩ መሆናቸውን በማስረዳት ሊድረስ የነበረውን አደጋ ራሳችን ብቻ ሳይሆን ከሌሎችም መከላከል የተሻለበት ሁኔታ ነበረ ምን ያህል መረጃ ለኢትዮጵያ መንግስት ደርሷል ብለህ ታስባለህ በአንተ ደግሞ እንደዚሁ የሰብአዊ መብት ተሟጋጅ ድርጅቱ ሁማን ራይትስ ዎችንም ስናነጋግር አንድ ጊዜ ብቻ ሳይሆን በተደጋጋሚ ነው ጥረት ተደረገ የሚሉት አንደኛው ጥያቄ የተሳካ ሁኔታ አለ ወይ በዚህ ረገድ ሁለተኛው ደግሞ በየትኞቹ አካባቢዎች ያሉና ለምን እንዳደረጉት ብትገልጽ በእኛ ኮምፒውተር ላይ መግባት አልቻሉም። ደኒ ኮምፒውተር ያስቀመጥነውን ውስጥ ነው መግባት የቻሉት። ስለዚህ በእኛ ላይ የደረሰ የፋይል መስረቅ አልተደረገም። ሆኖም ግን ሌሎች ያው እኛ እንግዲህ የሚዲያ እንደሆነና በተደጋጋሚ ሙከራ ስለሚደረግብን ሞር ጠንቀር ያለ የሴኪሪቲ ሲስተም ያለን ሌሎቹን ግለሰቦች ግን ገብተው የተከታተሏቸው ነበሩ። እነዛን ግለሰቦች ኮሚኒኬት በማድረግ እየተረዱም አሉ የቴክኒካል እርዳታ ተደርጎላቸው ስለላው እንዲቋረጥ የተደረገበት አለ። አንዳንዱ ደግሞ አላምን ብለው ስለላው እስካሁን የቀጠለ አለ እና እንግዲህ ከእኛ እስከመላገ ድረስ ከእኛ ምንም የተወሰደ ነገር የለም። ከተለያዩ ግለሰቦች ግን ብዙ ዶክመንቶችን መውሰድ እንደሚቻል ነው የምንረዳው። በነገራችን ላይ ይሄ ቴክኖሎጂ በጣም አደገኛ ነው። በአንዴ ኮምፒውተር ውስጥ ሲገባም ራሱ ታውቀው አችልም። እውነተኛ የመሰሉ ሊንኮችን፣ ቪዲዮችን በመላክ ነው እንደትጭን የሚያደርጉ። ከዛ በኋላ ምንም የሚያሳየው ምክንያት የሚያሳየው ምልክት ስለሌለ ልታውቀው አችል አንድ ሱ ነው። ሁለተኛ ኢሜልህን፣ ፓስወርድህን ከማ ጋር እንደምትጻጻፍ ሙሉ በሙሉ የመቆጣጠር ችሎታ አለ። ከዛ ባለፈ ደግሞ የአንተን ኮምፒውተር ወደ ማይክሮፎን በመለወጥ ወደ ካሜራ በመለወጥ በአንተ ቢሮ ውስጥ በአንተ ቤት ውስጥ የሚደረገውን በሙሉ የመቅዳት የመቆጣጠር ችሎታ የሚሰጥ በጣም አድቫንስድ የሆነ ሶፍትዌር ስለሆነ እነዚህ የገቡበት ቤቶች እና ኮምፒውተሮች ለከፍተኛ የስለላ የተጋለጡ ነበሩ። እኛ ግን የእኛም ቲም ጠንካራ ነበረ ከእነኝም ሰዎች ጋር በማድረግ ራሳችን መከላከል ብቻ ሳይሆን ይሄንን ነገር ለማጋለጥም የቻለበት ሁኔታ ነበር። የኢትዮጵያ መንግስት፣ እናንተን እንግዲህ፣ እናንተ እንደምትሉት የሰብአዊ መብት ድርጅቱም እንደዘገበው ሲቲዝን ላብ የተባለው ደግሞ በቶሮንቶ ካናዳ መሰረቱን ያደረገው የጥናት ቡድን ያወጣውንም ዘገባ ተመልክተናል። በአጠቃላይ ለምንድን ነው የሚያጠቃቸው? የኢትዮጵያ መንግስት እንግዲህ፣ እንደምታውቀው የኢትዮጵያ መንግስት እኛም ብቻ ሳይሆን ነጻ የሆኑ ሚዲያዎችና ጋዜጠኞችን በጣም ስለሚያሰቃይ በሀገራችን ትተን በውጭ ሀገር ሚዲያ ያቋቋም ነውም የሚዲያ ነጻነት በኢትዮጵያ ኢትዮጵያ ውስጥ ነው። እኛ ደግሞ ብዙ በተለይ በኦሮሚያ አካባቢ ላይ ሲደረግ የነበረውን እንቅስቃሴ በስፋት ስንዘግብ ስለነበረ እኛ ሲመለከቱ የነበሩ ከኛ ጋር ፍሪላንስ ናቸው ኢንፎርሜሽን ያስተላልፋሉ የሚባሉትን ሰዎች ሲያስሩ ነበረ። ቻነ በሳትላይት ላይ እስካሁን ወደ ሀያ ሶስት ጊዜ ብሎክ ተደርገን ጃም ተደርገናል። ዌብሳይታችን ብሎክ ነው። እኔም እንደ ዳይሬክተር ኦ ኤም ኤንም እንደ ተቋም በአሸባሪነት የተከሰሱበት ሁኔታ ነው ያለው። እና እንግዲህ እንደ ትልቅ ጠላት ነው የሚያየን የህወት ወያዴ መንግስት። ይህ ጥቃትም የዛው እንደ ጠላትነት የመፈረጅ እና ሚዲያን ለማፈን ህዝብን የህዝብ ድምፅ፣ የህዝብ እውነታ እንዳይነገር ከሚያደርጉት ፍላጎት ጋር ተያይዞ የኛን የማሰራጨት አቅም ለማዳከም ከዛም አልፎ ደግሞ ለእኛ ኢንፎርሜሽን የሚያደርጉትን ሰዎች ለማወቅ እና ታርጌት ለማድረግ ለመምታት ታስቦ ነው ይሄን ነገር ያደረጉት ብለን የኢትዮጵያ መንግስት ከዚህ ቀደም መንግስቱን የሚቃወሙ ድምፆችን በሳተላይት የሚያስተላልፈው ኢሳት ቴሌቪዥንና ሰራተኞች ላይ የኮምፒውተር ስለላ ተውሳክ ልኳል በሚል በድርጅቱና በመብት ተሟጋቾች ሲተች ቆይቷል። የኢትዮጵያ መንግስት አሁን በስለላ አጥቅቷል በሚል ውንጀላ የሚቀርብበትን የመገናኛ ብዙሀንና ሰራተኞችን ሁከትን በማነሳሳት የሽብር ክስ መስርቶባቸዋል። የሁማን ራይትስ ዎቹ ፌሊክስ ሆርን እነዚህ ጥቃቶችና የፍርድ ቤት ክሶች በኢትዮጵያ አንድ አይነት ድምፅ ብቻ እንዲሰማ መንግስቱ ካለው ፍላጎት የመነጩ ናቸው ይላሉ። ጀዋርም ሆነ ኢሳትና ኦኤምኤን የኢትዮጵያ መንግስት ወዳጆች አለመሆናቸው የአደባባይ ምስጢር ነው። መንግስቱን ይቃወማሉ። ያ ግን ወንጀል አይደለም። አሸባሪዎች ናቸው ተብሎ ሊከሰሱ ግን አይገባም። በኮምፒውተር የሚደረጉ ስለላዎችን አስመልክቶ ህገወጥ ወይም ክልክል የሚያደርግ ህግ ወይም ደግሞ ዓለም አቀፍ ስምምነት አለመኖሩን የሂውማን ራይትስ ዎቹ ፌሊክስ ሆን ያስረዳሉ። ሆኖም አንዳንድ ተቃዋሚዎችና ግለሰቦች ሁኔታውን በሕግ የሚቆሙበትን መንገድ ለማፈላለግ እየጣሩ መሆኑን ያስረዳሉ። የኢትዮጵያ መንግሥት ኮሚኒኬሽንስ ጉዳዮች ጽፈት ቤት በጉዳዩ ላይ ምላሽ እንዲሰጥ ያደረግነው ተደጋጋሚ ጥረት አልተሳካም። ምላሻቸውን እንዳገኘ እናቀርባለን። የዩናይትድ ስቴትስ ፕሬዚደንት ለኢየሩሳሌም የእስራኤል ዋና ከተማ በይፋ እውቅና በመስጠታቸው ከአረቡ ዓለም እንዲሁም ከአውሮፓና ከሌሎችም አካባቢዎች ነቀፌታዎችን አስከትሎባቸዋል። ሚስተር ትራምፕ ትላንት ባደረጉት ንግግር ዩናይትድ ስቴትስ ለእስራኤል የገባችውን 22 ዓመታት ያስቆጠረና ከእርሳቸው የቀደሙት ፕሬዚዳንቶች ሁሉ ያልፈጸሙት ቃል እጅግ የዘገየ እርምጃ መሆኑን አመልክተዋል። ይሁን እንጂ የኢየሩሳሌም ጉዳይ በራሳቸው በእስራኤላውያንና በፍልስጤማውያኑ ድርድር መፈታት ያለበት አወዛጋቢ ጉዳይ መሆኑን ብዙዎች እንደሚያምኑ የሪፖርተራችን ዝላትጋ ሆክ ዘገባ ይጠቁማል። ዝርዝሩን ሰሎሞን አባተ ይዞታል። ኢየሩሳሌም የእስራኤል ዋና ከተማ ነች ሲሉ የአሜሪካ ፕሬዚደንት በይፋ ዕውቅና መስጠታቸው ፍልስጤማውያኑንና በዓለም ዙሪያ ያሉ ደጋፊዎቻቸውን በእጅጉ አስቆጥቷል። ከአሜሪካ እስላማዊ ግንኙነቶች ምክር ቤት ኒሃድ አዋድ ፕሬዚደንቱን እዚሁና በውጭም የሃይማኖት ጽንፈኝነትን እያበረታቱ ናቸው ሲሉ ከሰዋል። በመካከለኛው ምስራቅ ያለውን የሰላም ተስፋም የሚገድል ምት አሳርፈውበታል ብለዋል። ትራምፕ የወሰዱት እርምጃ በእስራኤልና በፍልስጤማውያኑ መካከል የሁለት መንግሥታት ምስረታ መፍትሄንም ይጎዳል የሚል ስጋት የሚያንጸባርቁም አሉ። የኢየሩሳሌም ጉዳይ በፍልስጤማውያኑና በእስራኤል መካከል በሚካሄድ ቀጥተኛ ድርድር መፈታት እንዳለበት የሚያምኑት የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ማንኛውም በአንድ ወገን በተናጠል የሚወሰድ እርምጃ የሰላሙን ሂደት ያደናቅፋል ብለዋል። አዩዱ ኤቭሪሲንግ ኢንማ ፓወር ቱሰፖርት ኢዝራኤሊን ፓለስቲኒን ሊደርስ ቱሪተን ቱ ሚኒንግፉል ኒጎሲየሽን የእስራኤልና የፍልስጤም መሪዎች ትርጉም ወዳለው ድርድር እንዲመለሱ ለማድረግ አቅሜ የፈቀደውን ሁሉ አደርጋለሁ ሲሉ ቃል ገብተዋል ጉቴሬሽ። ፍልስጤማዊው ዋና ተደራዳሪ ሳየብ ኤሬካት በሰጡት መግለጫ የትራምፕ እርምጃ ዩናይትድ ስቴትስን ከመካከለኛው ምስራቅ የሰላም ሂደት ተሳታፊነት ውጪ ያደርጋታል ብለዋል። ዓለም አቀፍ ሕግን ሰብአዊ መብቶችን ሙሉ በሙሉ ጥሰዋል ሲሉ ከሳዋቸዋል። ሳይብ ኤሬካት የአሜሪካውን ፕሬዚደንት በፍልስጤማውያንና በእስራኤላውያን መካከል ያለውን ግጭት ከፖለቲካ ወደ ሃይማኖታዊ ጉዳይ እየለወጡት ነው ብለዋል። የብሩኪንግስ ኢንስቲትዩቱን ካሌድ ኤልጅንዲን የመሳሰሉ አንዳንድ ተንታኞች ደግሞ በአሜሪካ የሚመራው የሰላም ሂደት ወደ ፍጻሜው እንደደረሰ ይናገራሉ። አሜሪካ መር የሰላም ሂደት ሊቀጥል ይችላል ብሎ የሚያስብ ፍልስጤማዊ መሪ ቢኖር የራሱ ሕዝብ ይተፋዋል ብለዋል ኤልጅንዲ። በሌላ በኩል ግን ዋሽንግተን ዲሲ ውስጥ የሚገኘው ኦርቶዶክሱ የአይሁድ ተሟጋች ኅብረት መሪ ናታን ዳያሜንት ለቪኦኤ በስካይፕ በሰጡት ቃል ትራምፕ የኢየሩሳሌምን የእስራኤል ዋና ከተማነት ማወቃቸው ይልቅ የሰላሙ ሂደት እንዲያንሰራራ ያግዛል ብለዋል። የዩናይትድ ስቴትስ የተወካዮች ምክር ቤት በ1987 ዓ ም ሰጥቶት በነበረ ድምፅ የአሜሪካ ኤምባሲ ከቴልአቪቭ ወደ ኢየሩሳሌም እንዲዛወር ወስኖ የነበረ ቢሆንም እስከ ትራምፕ የተነሱት የሀገሪቱ ፕሬዝደንቶች ሁሉ ግን እርምጃው የጸጥታ ችግር ያስከትላል በሚል ሲያሸጋግሩት ቆይተዋል። አድማጮች የዕለቱን አብይ ርዕስ እና የትንታኔ ዘገባዎች ነበር ያሰማናችሁ። እዚህ ግድም ወደ ሁለተኛው አጋማሽ ሰአታችን ገፋ አድርጓል። ከማለፋችን በፊት ታዲያ በሙዚቃ ፋታ እንወስዳለን። ቆየትስ ያለ ስልት ነው የመረጥንላችሁ የጎሳዬ ተስፋዬን ነው ስምትንሽ I New men the paint be sent Chalo re, chal my ne. የት ላለ ስልቱ ጎሳይ ተስፋይ እናመሰግናለን። አድማጮች የምትከታተሉት በ19 ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበድና አዳነች ፍስሀየንን ሁለተኛውን አጋማሽ ጀምረናል። ወደ ዝግጅታችን እናመራለን። ቀዳሚው ቅንብር የአገር ጉዳይ ነው። ለዚህ ክፍል የአገር ጉዳይ በተሰኘው ልዩ የራዲዮ መጽሔት ተከታታይ ፕሮግራማችን ከሶስት የተቃዋሚ ፓርቲ ተጠሪዎች ጋር የተጀመረ ውይይት የመጨረሻ ክፍል ነው። ተወያዮቹ ዶክተር ብርሃኑ ነጋ የአርበኞች ግንቦት ሰባት ሊቀመንበርና የኢትዮጵያ ሀገራዊ ንቅናቄ ምክር ቤት የጋራ ሊቀመንበር፣ አቶ ግደይ ዘር አጽዮን የኢትዮጵያ ሕዝብ ብሔራዊ ሸንጎ ኃላፊና እንዲሁም አቶ የሽዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ናቸው። ከገዥው ኢህአዴግ በተለይም ደግሞ ሰሞኑን የሥራ አስፈጻሚ ኮሚቴ አመራርና አባላት ሹምሽር ካደረገው የህዝባዊያን ሓርነት ትግራይ ህወሓት ባለሥልጣናት ተጠሪዎች ለመጋበዝ ያደረግነው ጥረት ለጊዜው አልተሳካም ይሉናል አሉላና አዲስ አበባ። ቀደም ባለው ቃል መሰረት ታዲያ ቃል የገቡ ባለስልጣን እንደቀረቡ እንደተገኙ እናቀርባለን። የዛሬውን ባለፈው ሰኞ በፕሮግራማችን መጨረሻ ለተነሳ ጥያቄና ለቀሪው ተወያዮቹ የሰጧቸውን ምላሾች ጨምረን ያካትናል። ቀደም ብሎ በተነሳ ነገር ግን በቀደሙት ውይይቶች ያልተካተተ አንድ ነጥብ ነው የምንንደረደረው። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ ናቸው። ወደ ዝግጅቱ ዶክተር ብርሃኑን ለጠይቅ አይነተኛ ለውጥ እንዲመጣ ግልጽ መደረግ ያለበት ያሉትን ድርድር ለምን የሚለው ላይ አስቀድሞ ግልጽ ከሆነ እንዴት እንሂድ ቀላል ይሆናል ብለዋል። የቀላል ከባድ መሆኑንም አልዘለለውም መነጋገር የሚቻልበት ነው ይመስለኛል። ዶክተር ብርሃኑ አገላለጾ ነፍጥ ያነሳውም ሳይቀር ጠመንጃ ይዞ በትጥቅ ትግል የመረጠውም ሳይቀር ተገፍቶ እንደሆነ ገልጸው የእኛ ግን ግልጽ ነው ብለዋል። የመገፋቱ አካል ነው የምርጫ ማጣትን ነው ግልጽ ነው ሲሉ ዶክተር ብርሃኑ በአጭር እሷን ይመልሱት ለሌላ ጥያቄ ግልጽ ነው ማምል አትሊስት እኔም የኢትዮጵያ ሕዝብ ያውቀኛል በምን አይነት ወደ ዴሞክራሲያዊ ለውጥ መሄድ ይቻላል በሚል ምርጫ ምን ያህል እንደተሳተፍን ምን ያህል ኢቭን በጉልበት ስልጣን ላይ ለመቆየት በሚወስኑ ጊዜ ግድ የለም የሚቀጥለውን አምስት ዓመት የተሸነፋችሁበትንም ምርጫ ቢሆን እንቶ አለን ግን ወደ እውነተኛ ዴሞክራሲያዊ ስርዓት እንሻገር ብለን ስለምን የቆየን ሰዎች ነን። ሌላ ምንም መፈናፈኛ ይሄ ከጉልበት ውጪ ሌላ ነገር አላውቅም የሚል ስርዓት መሆኑን በደንብ አይተን ሌላውን መንገድ በደንብ ሞክረን እዚህ ውስጥ የገባን ስለሆነ ነው። የእኛ ግልጽ ነው ያልኩት ስል ግን አንድ ነገር ልጨምር። እሺ እኔ ከተለያዩ ራስን መከላከልን ጨምሮ ትግል ከሚያደርጉ ድርጅቶች ጋር ብዙ ውይይቶች አድርጌያለሁ። ከምርጫ ዘጠና ሰባት በኋላ አንድም ድርጅት አላውቅም እንደዛ አይነት ስርዓት ለመፍጠር የሚቻል ድርድር አንፈልግም ወይም አይገባም ብሎ የሚያምን አንድም ድርጅት አላውቅም። ሁለተኛ እኛ የዚህ መጨረሻ ኦር የትግሉ አካል መሆን ያለበት የመሳሪያ ብቻ ነው የሚል ነገር ብለን አናውቅ። በመሳሪያም፣ ራስን በመከላከልም፣ በህዝባዊ እምቢተኝነትም በሁሉም መልክ ነው ትግሉ መካሄድ ያለበት ነው የምንለው። ለዚህም ነው በምንም አይነት መንገድ የሚታገሉትን ድርጅቶች የምንደግፈው አሁንም የምንደግፈው፣ ግን እዛ መዳረሻ ላይ ለመድረስ እስከሆነ ድረስ ፍላጎታቸው ያ ነው። መሰረታዊ ነጣ መልካም። ይሄ ወደ ዘለቄታ ያለው ሰላምና ዲሞክራሲ የሚያስጌድ ጎዳና እንዲጀመር በየበኩላችሁ ምን ማድረግ ትችላላችሁ? ቅድም አቶ ግደይ በተቃዋሚዎች መካከል መደረግ ያለባቸውን ነገሮች እንደው በጥቅል መልኩ አንስተዋል። ና እርስዎን ነው የማስቀድመው። ምን መደረግ አለበት በተጨባጭ? እሺ፣ በጣም ጥሩ ነው። ዶክተር ብርሃኑ ሚሁም አቶ ሸዋስ በዚህ ጉዳይ ላይ ያነሱት ብዙም ልዩነት የለም። አላማው ምን መሆን አለበት? የድርድሩ በደንብ ተቀምጧል። ዶክተር ብርሃኑ አስቀምጦታል። ያው ዲሞክራሲያዊ ኢትዮጵያ ለመመስረት የሚለው ነው። የተባበረች ኢትዮጵያ በህዝቦቿ መካከል ልዩነት የማይኖረው ሰብአዊ መብት የሚከበርበት ይህንን አስቀምጠን ነው። እንግዲህ ያለው ስርዓትም ይህንን ከተቀበለ ቀበላለሁ እያለም ያወራል እኮ። ግን በእርግጥ ከተቀበለና ወደዛ የሚገፋ ከሆነ ለማየት ነው። ድርድር በቀላሉ የሚመጣ አይደለም። ቅድም እንደተባለው ድርድር እኮ ብዙ ጊዜ ተሞክሯል። ከፓሪስ አንድ ጊዜ ጀምሮ ማለት ለድርድርና ለንግግር የሄዱትን ለስንት አመት ያሰረ መንግስት እኮ? ከዛ ጀምሮ ተደራዳሪዎች በሰላም እንታገላለን ያሉትን ሁሉንም እያሰረ እያሽሞደመደ እንዲሸሹ እያደረገ የመጣ ስርዓት ነው። ወደ ትጥቅም የገቡት እንደዚሁ ተገፍቶ የገቡ ናቸው። ይሄ ስርዓት የገፋቸው ናቸው። እኛ በኢትዮጵያ የሚታየው ያለው ክስተት በሙሉ ይሄ ስርዓት የፈጠረው አደጋና ችግር ነው እና ይህንን ድርድር ስንል አሁንም ያለው ትግሉ አስገድዶት ወደዚያ እየመጣ መሆኑን ምልክት እያየን ካልሆነ በስተቀር ያለ ትግል ሊመጣ የሚችል ነገር አይደለም። ድርድር በሁለቱም ተፎካካሪ ኃይሎች ተመጣጣኝ ኃይል ሲኖር ብቻ ነው ለድርድር የሚመጣው እና እኛ በአንድ በኩል የምንለው ምንድን ነው? ህዝቡ ትግሉን ማቋረጥ የለበትም። አሁን መግፋት አለበት። አንድ ይሄ ነው ኮንዲሽኑ፣ ፕሪ ኮንዲሽኑ። ሁለተኛ ይህ ስርዓት ሁኔታውን ተረድቶ ከሆነ ተገንዝቦ ከሆነ ለድርድር ክፍት ለሚሆንበትን ሁኔታ መፍጠር አለበት። በተቃዋሚዎችን በኩል ለዚህ ክፍት ሆነው ዝግጁ ሆነው የሚቀሩበት ሁኔታ መፈጠር አለበት። ጭራሽ ከዚህ ጋር ጠላት ነው፣ አራጅ ነው፣ ምናምን ነው ከዚህ ጋር መደራደር አይቻልም የሚባል አመለካከትም አለ። ድርድር እኮ ሁሉ ጊዜ ከጠላት ጋር ነው የሚደረገው እና ይህንን ግምት ውስጥ አስገብተን በተቃዋሚዎችን በኩል ራሳችንን አጠናክረን ግንባር ፈጥረን የሰላም ትግል ነው የትጥቅ ትግል ነው አገር ቤት ያለ ትግል ነው ሳንል፣ ሁሉም በአንድ ዓላማ ላይ ቆመን ወደዚህ የምንገፋበት ሁኔታ መፍጠር አለብን። እናንተ ምን ታደርጋላችሁ ማለት ነው በሸንጎ በኩል አ በሸንጎ በኩል ይሄ ነው ጥረታችን፣ እየሞከር ነው፣ ይህንን ነው የምናደርገው። ለአቶ የሸዋ ስድል እንሰጣለን። አመሰግናለሁ። መጨረሻ ላይ አቶ ግዴ ካሏት ብጀምር መጨረሻ ላይ አቶ ግዴ ካሏት ብጀምር፣ ድርድር የሚደረግ ከጠላት ጋር ጭምር ነው ብለዋል። አንዳንዴ የማይታመን ጠላት አደገኛ ነው በጣም ሕገ መንግስት እስከ ማሻሻል ድረስ ትሄዳለሁ ያለን ልክ ተቀምጠን ወር ባልሞላ ጊዜ ውስጥ የፖለቲካ እስረኛ የለኝም ማለት እንዴት ነው የሚለውን ያደርገዋል ብሎ ማመን በጣም ወሳኝ ነገር ነው። አሁን በፖለቲካ ፓርቲዎች ግፊት ገና እግራችን ሲረግጥ እኮ ይሄ ስርዓት አይታመንም፣ ኢህአዲግ አይታመንም በፍጹም የሚሉን ነበሩ። ግን ለድርድር ለንግግር ቅድሚያ በመስጠት ስንት ጫና ተቋቁመን ነበር የገባ ነው። ስለዚህ የፖለቲካ ፓርቲዎቹን እውነት ለመናገር ህዝቡ በልጧል ማለት ይቻላል። በዛ በትክክል ባህሪውን አውቆታል። ስለዚህ ለመነጋገር መታመን አለበት። ከዚህ በኋላ በጣም ከባድ የሚሆነው እንደውም በገዢው በኩል ለመታመን የሚያበቁ እርምጃዎችን መውሰድ አለበት። እና ሰማያዊ የማይታመኑና የሚታመኑ ተደራዳሪዎች ብሎ ለይቷል እንዴ? ኖ ገዢው የሚታመን አይደለም የሚለውን ያለጋር ተብሎ ምንድን ነው እናንተ ሀሳብ እንዲታመን ማድረግ አለበት። የፖለቲካ እስረኞችን መፍታት አለበት። መጀመሪያ ቀደም ዶክተር ብርሃኑ ያለው ለሚፈለገው ይህ ህዝብ አምባገነንነትን ከዚህ በኋላ አይቀበልም፣ ለዲሞክራሲያዊ ስርዓት ብቁ ነው፣ ከዚህ በኋላ አምባገነንን መሸከም አይችልም ብለው አምነዋል ብለን እናስባለን። ከዛ በኋላ ወደ ንግግር ወደ ድርድር እንሄዳለን። አሁን ግን የምናየው ህዝብን፣ አገርን ማስያዣ እስከማድረግ ድረስ እኔ ከሄድኩ ሀገር ይፈርሳል፣ እኔ ከሄድኩ ትበተናለች፣ እንዲህ ትሆናለች እየተባለ በእኔ እምነት ኢትዮጵያና ኢትዮጵያ ህዝብ በስንት ዓመት ደምና ጥንት የተገነባ ነው። እነሱ ሳይኖሩም ነበረ። እነሱ ከሄዱ በኋላም ይኖራል። ስለዚህ አገር ውስጥ ያለውን አማራጭ የማሳጣት ስራም እየሰሩ ያሉት ሁል ጊዜ እኛ እንቀጥላለን ከሚል ነው። ቅንጅትና ህብረትን ቢያፈርሱም ህዝቡ ብቁስ ከሆነ ድረስ በራሱ አደረጃጀት ቄሮና ፋኖ እያለም በምንም መንገድ መደራጀት፣ መስራት፣ መታገል ይችላል። ነገር ግን በእኛ እምነት ንግግር ከሌለበት መነሻውንና መድረሻውን አስምሮ የመሄድ ነገር ከሌለበት አገር አደጋ ላይ ይወድቃል። ህዝብ ችግር ላይ ይወድቃል። ስለዚህ አሁንም ቢሆን ሁል ጊዜ ለእውነተኛ ንግግር ከብት መሆን አለበት የሚል እምነት አለ። መልካም ለእውነተኛ ንግግር ተጨባጭ እርምጃዎች ብላችኋል። ሀሳብ ሊጨምር ያሰበ ሰው ያለ ይመስላል። ጭምር ነው። በአጭሩ ያደርጉ ውድል እንስጠ በአጭሩ ነው። አድርገው ቅድም ግደይ ያነሳቸውን ነገሮች አጽንኦት ለመስጠት ነው። ይሄ ነገር ወደ ድርድርም ወደ ምንም ለመምጣት በመጀመሪያ ደረጃ ቅድም እንዳልኩት ይሄ ስርአት ከዚህ ውጭ ሌላ መንገድ እንደሌለው ማወቅ አለበት። ይሄን ማድረግ የሚችለው አሁንም እዚህ ያደረሰው የህዝቡ ትግል ነው። ህዝቡ በያለበት አሁን በያዘው መንገድ ነጻ ከሆንን በአንድ ላይ ነፃነት የምናገኘው በአንድ ላይ እንጂ በተነጣጠል እንደማይሆን በደንብ ግልጽ ሆኖ በጋራ ስናደረገው ብቻ እንደሆነም ነጻ የምንሆነው በደንብ አውቆ፣ ስለዚህ አሁን ወደ ኋላ የሚባልበት ጊዜ አይደለም። በተቃዋሚዎች በኩል ቅድም ግዳይ እንዳለው ሁሉም እያደረገ ያለው በተቻለ መጠን እነኝህ የተለያዩ ኃይሎች የሀገር አንድነትን ማስከበር እና እውነተኛ ዴሞክራሲያዊ ስርዓት መፍጠር በሚሉት ሁለት መሰረታዊ አንድነቶች ላይ ተሰባስቦ በአንድ ላይ ሆኖ የሚታገልበት ጊዜ ነው። ስለዚህ ደግሞ ድርጅታችን ጠዋት ማታ እየሰራ ያለው እሱን ለማድረግ ነው። ይህን ደግሞ እናደርገዋለን። አርበኞች ግንቦት ሰባት ዶክተር ብርሃኑ ነጋ፣ የሸንጎ ጸሐፊ አቶ ግደይ ዘርአጽዮን ሲሆን የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ንግግሩ ተጀመረ እንጂ አልተቋጨም። ተጨባጭ እርምጃዎች ለእውነተኛ ድርድር ጠይቃቸዋል። አሁን ካለው አጣብቂኝ ወጥቶ ዘለቄታ ያለው ሰላማዊ መንገድ የሚኬድበትን አስመልክቶ በተከታታይ በአገር ጉዳይ የምናቀርበው ፕሮግራማችን ይቀጥላል። እናንተንም መልሰን እንደምናገኝ ተስፋ እናደርጋለን። ለአሁኑ እናመሰግናለን። እግዚአብሔር ይስጥልን። አሁን አድማጮች የራዲዮ መጽሔት አገር ጉዳይ ይቀጥላል ከአዲስ ቅንብር ጋርም እንመለሳለን ተከታተሉ ተሳተፉም በየበኩላችሁ ቀደም ብለን በተደጋጋሚ እንደጠቆምነው ታዲያ ከገዢው ኢህአዴግ በተለይም በቅርቡ የስራ አስፈጻሚ ኮሚቴ አመራር አባላት ሽምሽር ካደረገው የህዝባዊ ወያኔ አርነት ትግራይ ህወሓት ባለስልጣናት ተጠሪዎች ለመጋበዝ ያደረግነው ጥረት ለጊዜው አይሳካ እንጂ ባለስልጣናቱ ቃል በገቡበት መሰረት እንደተገኘው አነጋግረን የምናቀርብ መሆኑን ከወዲሁ ለመግለጽ እንወዳለን። አድማጮች፣ አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። የተፈጥሮ አካባቢ፣ ሳይንስና ህይወት። አሁን ያለው የኢትዮጵያ ህዝብ ቁጥር በሚቀጥሉት አስራ ሁለት ዓመታት ወደ 138 ሚሊዮን እንደሚደርስ ተገመተ። ከፍተኛ የህዝብ ቁጥር እድገት ለሀገሪቱ ፈተና መሆኑን ተጠቆመ። መፍትሔውም በህዝብ ጤና አጠባበቅ፣ በትምህርት፣ ለወጣቶች ሥራ በመፍጠርና በመሳሰሉት እርምጃዎች የሚከናወን ሥራ እንደሆነ ተገልጿል። መለስካቸው አመሃ ዝርዝር ይዟል። የኢትዮጵያ ሳይንስ አካደሚ ሦስተኛ ጉባኤውን በአዲስ አበባ በቅርስ ጥበቃ ባለሥልጣን አዳራሽ ዛሬ ጀምረዋል። የአካደሚው የወቅቱ ፕሬዚዳንት ፕሮፌሰር ጽጌ ገብረ ማርያም በጉባኤው መክፈቻ ላይ የጉባኤውን መሪ ቃል አፍታተው ለታዳሚዎች ገልጸዋል። የጉባኤው መሪ ቃል በእንግሊዝኛው ሃርነሲንግ ዘ ዴሞግራፊክ ዲቪደንድ ኢትዮጵያስ ኢመርጂንግ ቻሌንጅ የሚል ነው። በአማርኛ የሕዝብ ብዛት ስብጥርን ለብልጽግና መዋል መጪው የኢትዮጵያ ተግዳሮት ብንለው ይሆናል። ፕሮፌሰር ጽጌ ገብረ ማርያም ይህ የሕዝብ ቁጥር ስብጥር ለሀገሪቱ በረከትም መርገምም ሊሆን የሚችል ገጽታ እንዳለው በመጠቆም የትናንቱን የዛሬውንና የመጪውን ገጽታ አብራርተዋል። ኢትዮጵያ ወጣት ሀገር ናት ወይም የወጣቶች ሀገር ነች። ከጠቅላላው ሕዝቧ 45 ከመቶ የሚሆነው ዕድሜው ከ15 ዓመት በታች ያለ ነው። 64 ከመቶ የሚሆነው የሕዝቡ ክፍል ደግሞ ዕድሜው ከ24 ዓመት በታች ነው። ይህ የሚያሳየው ደግሞ አምራቹ ኃይል እጅግ አነስተኛ መሆኑን ነው። ወይም አብላጫውን ድርሻ የያዘው የሕዝቡ ክፍል የጥቂቱ ጥገኛ መሆኑን ነው የሚያመለክተው። የጽንሰት መጠንን ለመቆጣጠር ኢትዮጵያ ውስጥ ጠንካራ ሥራ እየተከናወነ ቢሆንም ወደ 100 ሚሊዮን የሚጠጋው የኢትዮጵያ ሕዝብ በመጪዎቹ 12 ዓመታት ውስጥ ከ138 ሚሊዮን በላይ ሊዘልቅ እንደሚችል ይገመታል እኛ ኢትዮጵያውያን ከ100 ዓመት በፊት 10 ሚሊዮን ብቻ ነበርን በ100 ዓመት ውስጥ በ10 እጥፍ በዝተን እነሆ 100 ሚሊዮን ደርሰናል በፕሮፌሰር ጽጌ አባባል ከፍተኛ የመጽነስ መጠንና ፈጣን የህዝብ ቁጥር እድገት ለከባድ ተግዳሮቶች ምክንያቶች ሊሆኑ ይችላሉ እነዚህ ተግዳሮቶች ግን በህዝብ ጤና አጠባበቅ ስራዎች፣ ጥራት ባለው ትምህርት፣ ለወጣቶች የሥራ እድሎች በመክፈት እንዲሁም ወጣቶችን ሴቶችንና ልጃገረዶችን ለውሳኔ ስጭነት በማብቃት ላይ ያተኮረ መዋለ ነዋይ በማፍሰስ መፍትሄ መስጠት ይቻላል። ይሄ ደግሞ በነሲብ የተሰነዘረ አስተያየት ሳይሆን ከብዙ የለሙ ወይንም የበለጸጉ ሀገሮች የተወሰደ ተመክሮ መሆኑን ፕሮፌሰሩ አመላክተዋል ኤክስፔሪንስ ኦፍ ካንትሪስ ሃቭ በምጣኔ ሀብት ከፍተኛ እድገትና ፈጣን ልማት ያስመዘገቡ ሀገሮች ተሞክሮ እንደሚያመለክተው የህዝብ ብዛትና ስብጥር ከመርገም ይልቅ በረከት ይሆን ዘንድ መንግሥት ከፍተኛ ሚና ይጫወታል። በኢትዮጵያ ለተወሰነ ጊዜ የጽንሰት መጠን ከፍ እንዳለ ይቆያል፣ የህዝብ ቁጥር እድገትም ይቀጥላል። ይሁንና የቤተሰብ ዕቅድ የጾታ ግንኙነትና የተዋልዶ ጤና አገልግሎቶች ተደራሽነት ባደገ መጠን እንዲሁም ሴቶች ይበልጥ በተማሩና በመደበኛዎቹ የአምራችና የአገልግሎት ሥራ መስኮች የመሳተፍ ዕድላቸው በሰፋ መጠን የመፀነስ መጠንም እየቀነሰ ይሄዳል። የሕዝብ ቁጥር እድገትም ያዘግምና ወደ ተረጋጋ ሂደት ይገባል። ሦስተኛውን የኢትዮጵያ ሳይንስ አካደሚ ጉባኤ የከፈቱት የሀገሪቱ የሳይንስና ቴክኖሎጂ ሚኒስትር ዶክተር ጌታሁን መኩሪያም መንግሥታቸው ይህን አቅጣጫ እንደሚከተል በንግግራቸው አረጋግጠዋል። የኢትዮጵያ መንግስት የሕዝብ ቁጥርና ስብጥር ለብልጽግና የሚለውን አስተሳሰብም ሆነ ተግባር የልማታችን ፖሊሲዎች ስትራቴጂዎችና መርሃ ግብሮች አንድ አካል እንዲሆን በጽኑ ይደግፋል። ይህንን ለማድረግም ለወጣቶች ጥራት ያለው ትምህርት በመስጠት የተሻለ አገልግሎት እንዲያገኙ በማስቻልና ራሳቸውንና ቤተሰቦቻቸውን ሊያኖሩ የሚችሉበትን የሥራ ዕድል በማጎናጸፍ ወጣቶችን ወደ ውሳኔ ሰጭነት በማሸጋገር ማቀፍ አለብን። ጉባኤው በነገውም ምለት ቀጥሎ ይውላል። ከጉባኤው አዘጋጆች እንደተገለጸው በዋናው መሪ ቃል ስር በአምስት ንዑሳን ርዕሶች ዙሪያ ጉባኤው ይወያያል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አመሃን ለዘገባው እናመሰግናለን። አድማጮች አሁን ስርጭታችን ሊጠናቀቅ የቀሩን ጥቂት ደቂቃዎች ናቸው። የማጠቃለያ ዜናዎቹን ከአዳነች ሳየ። ስትታመስ የነበረችውን ኔፓል ወደ ሙሉ ዴሞክራሲ ለማሸጋገር በሚደረገው ታሪካዊ ምርጫ ለመሳተፍ በሚሊዮኖች የሚቆጠሩ ዜጎች ወደ ምርጫ ጣቢያዎች ወጥተዋል። የዛሬው ምርጫ ሰባት ክፍለ ሀገራዊ ሸንጎዎች 275 የምክር ቤት አባላት የሚመረጡበት ሁለተኛውና የመጨረሻው ዙር ምርጫ ይሆናል። በደቡባዊ ኔፓል 12 ሚሊዮን የሚሆኑ መራጮች ዛሬ ድምፅ ይሰጣሉ። ሰሜን ኔፓል ከዘጠኝ ቀናት በፊት መርጧል። በመጀመሪያው ዙር ምርጫ የተከሰተውን አይነት ግጭት ለማስወገድ በብዙ ሺህ የሚቆጠሩ ፖሊሶችና ወታደሮች በምርጫ ማዕከሎች ተመድበዋል። በመጀመሪያው ዙር ምርጫ በተነሳው ግጭት አንድ ሰው ሲሞት በርካታ ቆስለዋል። አውስትሬሊያ የተመሳሳይ ጾታ ጋብቻን በኦፊሴል አጸደቀች። የሀገሪቱ ታችኛው ምክር ቤት ዛሬ የተመሳሳይ ጾታ ጋብቻን ያጸደቀው በከፍተኛ ድምፅ ነው። ከ150 ምክር ቤቱ አባላት አራት ብቻ ናቸው የተቃወሙት። ይህ እርምጃ የጋብቻን ትርጉም በሴትና በወንድ መካከል የሚደረግ መባሉ ቀርቶ የሁለት ሰዎች ውህደት በሚል እንዲተካ ያደርጋል። ላይኛው ማለት የሕግ መወሰኛው ምክር ቤት የተመሳሳይ ጾታ ጋብቻን 43 ለ12 ድምፅ ያጸደቀው ከአንድ ሳምንት በፊት ነው። ይኸው ሕግ ከመጪው ወር አንስቶ ተግባራዊ ይሆናል። ጥንዶች የማግባት አላማ እንዳላቸው ከአንድ ወር በፊት ማሳወቅ ስላለባቸው የተመሳሳይ ጾታዎች ጋብቻ ስነ ስርዓት ማድረግ የሚቻለው በመጪው ወር ይሆናል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪቃ ጉዳዮች ተጠባባቂ ረዳት ሚኒስትር ዶናልድ የማማቶ ዛሬ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በአዲስ አበባ ተነጋግረዋል። የውይይቱ ዝርዝር ጉዳዮች ገና አልተገለጸም። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 ና በ22 ሜትር ባንዶች በየቀኑ ከሚ ሰዓት ጀምሮ የሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድ ናችሁ አሉላ ከበደና አዳነች ክፍሌና ከተቀሩት ባልደረቦቻችን ጋር በዚህ ይሁን እንሰናበታለን። بب <laughs>